በኬንያ ዛሬ ሀያ ሁለት ተጨማሪ የኮሮና ቫይረስ ተጠቂዎች መገኘታቸውን የሀገሪቱ መንግስት አስታውቋል። የኬንያ የጤና ጥበቃ ሚኒስቴር በትናንቱ መግለጫው በቫይረሱ የተጠቁ ዘጠኝ ሰዎች መገኘታቸውን መግለጹን አክሎ። ዘጋቢያችን ገልሞ ዳዊት ከናይሮቢ ቀጣዩን ሪፖርት አድርሶናል። የኬንያ ጤና ሚኒስቴር ካቢኔ ሙታይ ካጉዌ የዛሬው ቁጥር ትልቁ መሆኑን ገልጸዋል። ሚስትር ካጉዌ ቫይረሱ ከተገኘባቸው 22ቱ ሰዎች 21ዱ በለይቶ ማቆያ ውስጥ የነበሩ ሰዎች ናቸው፣ ይህም መንግስት በሽታውን ለመቆጣጠር እያደረገ ያለው ጥረት ውጤት ነው ሲሉ አወድሰዋል። ካጉዌ በአገር አቀፍ ደረጃ በኮሮና መጠቃታቸው የታወቁ ሰዎች ቁጥር 81 እንደደረሰ ይፋ አድርገው ከዛሬዎቹ 22ቱ ሰዎች ሁለት የፓኪስታን ዜጎች እና ሁለት ካሜሩኒያውያን እንዳሉባቸውም ገልጸዋል። የኬንያ ጤና ጥበቃ ሚኒስቴር የበሽታው ምልክት ያሳዩ እንዲሁም በቅርቡ ከውጭ አገር ወደ ሀገር የተመለሱ ሰዎች በለይቶ ማቆያ አስቀምጧቸው አሁንም ምርመራ በማድረግ ላይ ነው። ሚኒስቴሩ ትላንት እንዳስታወቀው ከእሁድ ምሽት እስከ ሰኞ ጠዋት በተደረገው ምርመራ ዘጠኝ ሰዎች በኮሮና ቫይረስ መያዛቸውን አረጋግጠዋል። የኬንያ ፕሬዚዳንት ኡሁሩ ኬንያታም ዛሬ በኬንያ የበሽታውን ሁኔታ ከሚከታተለው ግብረ ኃይል መሪዎች ጋር ምክክር አድርገዋል። የኬንያ ብሔራዊ ቤተ መንግስት አስተዳደር እንዳስታወቀው ፕሬዝዳንት ኬንያታ ለግብረ ኃይሉ ስለሚያስፈልጉ አቅርቦቶች፣ በኬንያ ተግባራዊ እየተደረገ ስላለው የሰዓት እላፊ አዋጅ አፈጻጸም ላይና ሌሎች ጉዳዮች ላይ መክረዋል። ይህ በእንዲህ እንዳለ በጅቡቲና በየመን የሚገኙ የኢትዮጵያ ስደተኞች በኮሮና በሽታ መከሰት ምክንያት በችግር ላይ መሆናቸውን ለአሜሪካ ድምፅ ተናግረዋል። በጅቡቲ የሚኖር አንድ ኢትዮጵያዊ የአገሩ መንግስት ሰዎች ከቤታቸው እንዳይወጡ በማገዱ ከእጅ ወደ አፍ ኑሮ የሚኖሩ ኢትዮጵያውያን ስደተኞች በምግብ እጦት እየተቸገሩ መሆናቸውን ተናግረዋል። በየመን ለስምንት ዓመታት መኖሩን የተናገረ ሌላ ኢትዮጵያዊ በሰንአ ጎዳና ይኖሩ የነበሩ በሺ የሚቆጠሩ የኢትዮጵያ ፍልሰተኞች ኮሮና በዓለም አደጋ መሆኑ ከተነገረ ወዲህ በየመን ሚሊሻዎች ተወስደዋል ብለዋል። የአሜሪካ ድምፅ ስለ ጉዳዩ መልስ እንዲሰጥ በጅቡቲ ያለውን የኢትዮጵያ ኤምባሲን ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ወደፊት የኤምባሲውን መልስ እንዳገኘን የምናቀርብላቸው ይሆናል። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከአለም ዙሪያ በተጠናቀ